ኢትዮጵያ ውስጥ ማንም ሰው በኮሮና ቫይረስ አለመያዙና መከላከል እንዲሁም የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን ኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ አዲስ አበባ ውስጥ አስታወቀ። በኮሮና ቫይረስ ተጠርጥረው በተደረገላቸው ምርመራ ከቫይረሱ ነፃ መሆናቸው የተረጋገጠ መኖራቸውን ገልጿል። ሙክታር ጀማል ዝርዝር ዘገባ አለው። የኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስቴሮች ኮሚቴ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ባቀረበው ሪፖርት በዓለም ላይ በዘጠና ሰባት ሀገሮች የተከሰተው የኮሮና ቫይረስ አንድ መቶ ሺህ ሰዎች በላይ መያዙን ገልጿል። የብሔራዊ ኮሚቴ ሰብሳቢና የጤና ሚኒስቴር ዴኤታ ዶክተር ሊያ ታደሰን እንደገለጹት እስካሁን በኢትዮጵያ የተገኘ የኮሮና ቫይረስ ተጠቂ አለመኖሩንና ለመከላከልና የቅድመ ዝግጅት ስራዎች እየተከናወኑ ያሉትን ገልጸዋል። በኢትዮጵያ 38 ሰዎች ኮሮና ቫይረስ እንዳለባቸው ተጠርጥረው በተደረገው ምርመራ ከቫይረሱ ነፃ መሆናቸው መረጋገጡንም ዶክተር ሊያ ገልጸዋል። ሁለት ሴንተሮች እና ትልቅ ራሱን ችሎ ደግሞ ሙሉ ለሙሉ ይህንን ሕክምናና ልየታ ለመስጠት አንድ ሆስፒታል ለዚህ ስራ ብቻ ሌላውን ስራ ሁሉ አቁሞ እንዲዘጋጅ ተደርጓል። ካኮተቤ ሆስፒታል ይህም በቅርብ ባለፈው ዓመት የተመረቀ አዲስ ሆስፒታል ነው። እዚህ ሆስፒታል ላይ የሚያስፈልጉ ግብዓቶችን በማሟላት ባለሙያዎችን በማሰልጠን ስራዎች እየተሰሩ ነው። የቅድመ ዝግጅት ስራዎችን በተመለከተ ምናልባት ቫይረሱ በኢትዮጵያ ውስጥ ቢከሰት የአፍና የአፍንጫ መሸፈኛ እጥረት እንዳይፈጠር በሀገር ውስጥ ተመርቶ ለውጭ ገበያ ይቀርብ የነበረውን የአፍና የአፍንጫ መሸፈኛ ጭምብሎችን ወደ ውጭ መላኩ እንዲቆም ተወስኗል ብለዋል። ከአዲስ አበባ የካ ኮተቤ ሆስፒታል በተጨማሪ የብሾፍቱ መከላከያ ሰራዊት ሆስፒታል ቫይረሱ በሀገር ውስጥ ቢከሰት ሕክምና ለመስጠት የሚያስችል ዝግጅት እያደረገ መሆኑንና በአንድ ጊዜ እስከ ስድስት መቶ ሰዎች ማስታመም የሚያስችል አቅም መገንባቱን በሪፖርቱ ተገልጿል። በቦሌ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በሰላሳ የሀገሪቱ የየብስ መውጫና መግቢያ በሮች የኮሮና ቫይረስን ቁጥጥር እየተደረገ መሆኑም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።